የድሬዳዋ አስተዳደር ፖሊስ ኮሚሽን ኮሚሽነር አለሙ መግራ ለሚዲያ በሰጡት መግለጫ እስካሁን ካለው የምርጫ ሂደት ጋር በተያያዘ በምርጫ አስፈጻሚዎች ላይ የተፈጸመ መጠነኛ ድብደባን ጨምሮ አራት ወንጀሎች ማጋጠማቸውን ገልጠዋል። ከምርጫ ጋር በተያያዘ ያጋጠሙ እስካሁን አራት ወንጀሎች አሉ። እነኛ አራት ወንጀሎች ሁለቱ በምርጫ አስፈጻሚዎች ላይ ቀላል ድብደባ መፈጸም፣ እጅ ከፍንጅ ሰዎች ተይዘው ለህግ ቀርበዋል። አንደኛው የምርጫ ጣቢያ መመለከቻ ባነርን ቀዶ እሱም ለህግ ቀርቧል። ሶስተኛው በስልክ ማስፈራራት ነው። ይሄ መዝ መጣራ ተጠርታሪው ግን አደያዘኛ ማጣራት ይፈልጋል እዚህ በአጠቃላይ በከሚ ተያይዞ የገጠሩ ነገሮች እነዚህ ናቸው ከመራጮች ምዝገባ ጋር በተያዘ ሰዎች ወደ ምርጫ ጣቢያ የማይሄዱት የሚያስፈራራቸው አካል አለ የሚል ጥርጣሬ ነበረን ያሉት ኮሚሽነሩ ማንነቱን ባይገልጡም በተሰራ የጸጥታ ስራ የተሻለ ውጤት ተገኝቷል ብለዋል እኛ እንግዲህ የመራጮችን ምዝገባ በቁጥር የምንገመግመው ከፀጥታ አኳያ ሰዎች ወደ ምርጫ ጣቢያ የማይሄዱት የሚያስፈራራቸው ወይም ደግሞ የሆነ ነገር የሚያደርጋቸው ሀይል ሊኖር ይችላል የሚል ጥርጣሬ ስላለን የተለያየ ቦታ ይሄንን ነገር ስምቱ ያፈጸም አስፈጻሚዎችም የሆኑ መራጮች ያለምንም የጸጥታ ችግር ወደ ምርጫ ጣቢያ ሄደው እንዲመዘገቡ የሚያስችል የጸጥታ ስራ ሰርቶ ድዷ በተሻለ ሁኔታ የመራጮች ምዝገባ ኢንፎርሜሽን ደረጃ እሱን ያለን ኮሚሽነር አለሙ ምርጫው ያለምንም የጸጥታ ችግር እንዲከናወን እቅድ ወጥቶ እየተሰራ መሆኑን ጠቅሰው የጎላ ችግር አለመፈጠሩንና ከተቃዋሚ ፖለቲካ ፓርቲዎችም በጸጥታ ዙሪያ የቀረበ ቅሬታ አለመኖሩን አስረድተዋል። ከምርጫው ጋር በተያያዘ በዳ ለተምን ችግር የለም። ተፎካካሪ የፖለቲካ ፓርቲዎችም ከዚህ ጋር ተያይዘው ምንም አይነት በጸጥታው አካል ጫና ደርሶብናል ወይም ደግሞ እንደዚህ ምላል የሚሉት የሚያነሱን ነገር የለም። ይሄ የኢትዮጵያ ሰብዓዊ መብት ኮሚሽንም ያረጋገጠው እኛ ጋር መጥቶ ይህን አረጋግጦ የሄደበት ጉዳይ ነው ያለው። ስለዚህ የትኛው መበት ከፓርቲዎቹ ያለምንም ስጋት እንግዲህ የተወዳደረ ቅስቀሳዎችንም እያካሄደ ያለው በጸጥታው በኩል የቀረ ነገር የለም። በመስተዳድሩ ከሚወዳደሩ የተቃዋሚ ፖለቲካ ፓርቲዎች አንዱ የሆነው የአማራ ብሔራዊ ንቅናቄ አብን ድሬዳዋ ቅርንጫፍ ሰብሳቢ አቶ የሽጥላማሞ ማሞ የጸጥታው ሁኔታ ጥሩ መሆኑን ተናግረዋል። በእኛ በኩል የጸጥታውን ሁኔታ በተመለከተ የድሬዳዋ ፖሊስ ኮሚሽን የሰጠው መግለጫ ትክክል ነው ብለን እናምናለን። በምንጠይቃቸው ድጋፎች ሁሉ ቀድሞ ተባባሪ የመሆን ሁኔታ በተግባር አሳይተውናል ከተማ መኪና ቅስቀሳም ላይ ሆነ መንገድ ላይ ቅስቀሳ ለማድረግ ባሰብንበት ሚያዚያ አስር እንኳን ቀድሞ ተገኝተው ጸጥታውን ለማስከበር ሞክረዋል። ቅዳሜ ዕለት ደግሞ እንደዚሁ ሌላ ፕሮግራም ነበር። እዛም ላይ መጥተው አነጋግረውናል። ጥሩ የመግባባት ሁኔታ ነው ያለው እና በዚህ አጋጣሚ እንዲያውም እናመሰግን እንወዳለን። ከምርጫ ጋር በተያያዘ ያለው የጸጥታ ማስከበር ስራ ጥሩ ቢሆንም በህብረተሰቡ ውስጥ ስጋቶች መኖራቸውን ግን አንስተዋል። ና የከተማው ሁኔታ በምርጫ ላይ በተመለከተ ሰላም ነው፣ ተባባሪ ነው። ግን ያው የህዝቡ ስሜት ደግሞ ስጋት የለም ብሎ ማለት አይቻልም። በህዝቡ ውስጥ ስጋቶች እንዳሉ የሚታዩ ነገሮች አሉ። ምን አይነት ስጋቶች ናቸው? አሁን የተለዩ ኃይሎች ገብተዋል የሚባል ነገር የሚል የሚናፈስ አለ። በህብረተሰቡ ስጋት ያለበት ማለት ነው። በአካባቢያችንም ራሳችንን ለማመን ሰጠን ማን ሰላም ሆኖ እንተኛለን ብለን የሚል ሀሳብ ያላቸው ሰዎች አሉ ማለት አካባቢያችን ጸጥታ ላይ ጥርጣሬ ያለን የሚሉ የምትሰማው ነገር አለ። ያው እንደ ህዝብ ውስጡ ስትኖር ማለት ነው እና ያንን ጉዳይ ደግሞ ፖሊስ ኮሚሽንም የራሱን ክትትልና ጸጥታ ማስከበር እንደሚያደርግ የሚታይ ነገሮች አሉ። አስተዳደሩ ፖሊስ ኮሚሽን ኮሚሽነር አለሙ መግራ የሚናፈሰው ወሬ መሰረት የሌለው መሆኑን ጠቅሰው እንዲህ ያለው ስጋት በህብረተሰቡ ዘንድ ሊኖር አይገባም ብለዋል። የጸጥታ ኃይሉ ከአጎራባች አካባቢዎች ጋር ጭምር በጋራ እየሰራ መሆኑንም አስረድተዋል። ለዲ ደብልዩ ዘገባ መሳይ ተክሎ፣ ድሬዳዋ